ሁለት በ25 እና በ31 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ታህሳስ 24 2011 ዓ ም ዝግጅታችን ጀመረ። ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ እናስተናግዳችሁ። ሰሎሞን አባተና ጤና ስጥልን፣ እኔም አሉላ ከበደነን። የመረጃና ደህንነት ኃላፊ የነበሩትን ጌታቸው አሰፋን እጅ ለመያዝ ከትግራይ ክልል አስተዳደር ጋር እየተነጋገረ መሆኑን ፌዴራል ጠቅላይ አቃቤ ህግ አስታወቀ።

ፈገበላነትን ለማምጣት ይህን የሀይል መስዋዕትነት የሚከፍል ህዝብ በወንጀል የሚጠረጠሩ ግለሰቦቹም ደግሞ በጉያው ስር አስቀምጦ ይቆያል የሚል ደግሞ እኛ እምነት አለን። አቶ ዝናቡ ቱኑ የፌዴራል ጠቅላይ አቃቢ ህግ ቃል አቀባይ ናቸው። በአብይ ርዕስ ዘገባለን።

የሰዓቱን ዋና ዋና ዜና አዲስ አሉላ ላይ ያሰማናል። የቀድሞ የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር አቶ ጌታቸው አሰፋን እጅ ለመያዝ ከትግራይ ክልል አስተዳደር ጋር እየተነጋገረ መሆኑን የፌዴራል ጠቅላይ አቃቤ ህግ አስታወቀ። ምስራቅ ኢትዮጵያ አጎራባች ክልሎች የአካባቢውን ሰላም ለማስጠበቅ በጋራ ተስማምተዋል በጋራ ለመስራት ተስማምተዋል።

የሶማሌ ጦር ሰራዊት ስድስት የአልሻባብ ተዋጊዎችን ያለ ፍርድ ሂደት መግደሉን ባለሥልጣናትና የመብት ድርጅቶች ተናገሩ። ባለፈው ዓመት በዩናይት ስቴትስና በአገራቸው መካከል ተጀምሮ የነበረው ይሁን ተያዘለ ፈቃድ በአዲሱ ዓመት 2019 እንደማይቀጥል የሰሜን ኮሪያው መሪ ኪም ጆንግ ኡን ፍንጭ ሰጡ፣ የሚሉት ይገኙበታል። አመሰግናለሁ አሉላ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።

የቀድሞውን የብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር ጌታቸው አሰፋን እጅ ለመያዝ ከትግራይ ክልል አስተዳደር ጋር እየተነጋገረ መሆኑን የፌዴራሉ ጠቅላይ አቃቤ ሕግ አስታወቀ። ፖሊስ

በከባድ የሰብአዊ መብቶች ጥሰቶች ጠርጥሮ የሚፈልጋቸው አቶ ጌጣቸው አሰፋ የሚገኙት መቀሌ እንደሆነና የእስር ማዘዣ ከወጣባቸውም መሰነባበቱን አቃቤ ህግ አክሎ አመልክቷል። በሌላም በኩል ሰሞኑን የሚከበረውን የገናን በዓል ምክንያት በማድረግ ከአምስት መቶ በላይ ለሚሆኑ እስረኞች ይቅርታ መደረጉን ጠቅላይ አቃቤ ህግ አክሎ አስታውቋል። በዕለቱ አብይ ርዕስ ዝርዝሩን እናቀርባለን የኢትዮጵያ

ጠቅላይ ሚኒስትር አብይ አህመድ የቀድሞውን የአማራ ክልል ቃል አቀባይ ንጉሱ ጥላሁንን የጽህፈት ቤታቸው የፕሬስ ኃላፊ አድርገው ሾመዋል። አቶ ንጉሱ የሚተኩት ላለፉት ሁለት ወራት በኃላፊነት ያገለግሉትን ቢልለኔ ስዩምን ነው። እስክንድር ፍሬው ተጨማሪ አለው። ንጉሡ ጥላሁን አዲሱ የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ የፕሬስ ኃላፊ ናቸው። ጠቅላይ ሚኒስትር አብይ አህመድ ትናንት ታኅሳስ 23 የጻፉት ደብዳቤ ይህንኑ አረጋግጧል።

የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪ ሆነው የተመደቡ መሆኑን አስታውቃለሁ፣ ይላል ደብዳቤው። በአማራ ክልል በነበራቸው ተመሳሳይ ኃላፊነት ስኬታማ ስራ እንደሰሩ የሚነገርላቸው ሰው ለፌዴራሉም አገልግሎት ታጭተዋል። የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሆነው መስራታቸው ብቻ አይደለም። ከመገናኛ ብዙኃን ባለሙያዎች ጋር ተግባብተው መስራታቸው፣ ለመረጃም ቅርብ ሆነው መገኘታቸው ተደጋግሞ የሚጠቀስ ተግባራቸው ነው። እናም አዲስ አይደሉም። ስማቸው የተለመደ በርካቶችን የተዋሃደ ሆነውን የቆዩት

ይህ አስተዋጽኦአቸው የጀመረው ፖለቲካው ባልተቀየረበት መረጃ ዝግ በነበረበት ወቅት መሆኑ ደግሞ ይበልጥ እንዲጎላ አድርጎታል። ንጉሱ ከህዝብ ግንኙነት ስራቸው በተጨማሪ ፖለቲከኛም ናቸው። የአማራ ክልል ገዢ ፓርቲ አዴፓ የማዕከላዊና የስራ አስፈጻሚ ኮሚቴ አባል ሆነው የሚያገለግሉ የለውጡ አንቀሳቃሽ ተብለው ከሚጠሩ የፓርቲያቸው ቁልፍ ሰዎች እንደ አንዱም ይጠቀሳሉ የአቶ ንጉሱ ጥላሁንን ሹመትም ሆነ

የቢለኔ ስዩምን መነሳት አስመልክቶ እስካሁን ከጠቅላይ ሚኒስትር ጽህፈት ቤት የተሰጠ ይፋ መግለጫ የለም። የጽህፈት ቤቱን ኃላፊ ጨምሮ ከተለያዩ ወገኖች ምላሽ ለማግኘት ያደረግኩት ጥረት አልተሳካም። በአሁኑ ሰዓት ባህር ዳር የሚገኙት አቶ ንጉሱ አዲሱን ኃላፊነታቸውን ሰሞኑን እንደሚረከቡ ግን ምንጮች አመልክተዋል። አቶ ንጉሱ በስፋት ከታወቁበት የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊነት በኋላ በምክትል ርዕሰ መስተዳድር ማዕረግ የባህልና ቱሪዝም ቢሮ ኃላፊ ሆነው አገልግለዋል።

ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።

እስክንድርን ለዘገባው እናመሰግናለን። የምስራቅ ኢትዮጵያ አጎራባች ክልሎች የአካባቢውን ሰላም ለመጠበቅ በጋራ ለመስራት ተስማምተዋል። የኦሮሚያ፣ የሶማሌ፣ የሐረሪ ክልሎችና የድሬዳዋ አስተዳደር የፖለቲካና የጸጥታ አመራር አካላት ኃላፊዎች እንዲሁም የአገሪቱ መከላከያ ኃይል የምስራቅ እዝና የፌዴራል ፖሊስ ከፍተኛ አዛዦች የተሳተፉበት የአንድ ቀን የውይይት መድረክ ተካሂዷል። የሶማሌና የኦሮሚያ ክልል አመራሮች ተወካዮች በመድረኩ ላይ

እርስ በራሳቸው ሲካሰሱም ተስተውለዋል። አድማጮች፣ በዚህም ላይ በመጽሔት ትንታኔ እናቀርባለን። የሶማሊያ መንግስት ጦር ስድስት የአልሻባብ ተዋጊዎችን ያለ ፍርድ ሂደት ገድሏል ሲሉ ባለሥልጣናትና የመብቶች ተሟጋች ድርጅቶች አመለከቱ።

የተገደሉት ሰዎች ጽንፈኛው ቡድን እንዲገደሉ የወሰነባቸውን ግለሰቦች አድሶ አድኖ የሚያጠፋ ቡድን አባላት የነበሩና ላለፉት አምስት ወራትም እስር ላይ የቆዩ ናቸው ሲሉ ፈራ መሐመድ ቱርባ የሚባሉ የጦር አዛዥ ለቪኦኤ ተናግረዋል። የጦር አዛዡ አክለው በሰጡት ቃል ከስድስቱ ሰዎች አንዱ በአንድ የሶማሊያ መንግስት ወታደር ላይ ግድያ ስፈጽም

ግድያ ሲፈጽም እጅ ከፍንጅ የተያዘ ሲሆን የቀሩትን አምስቱን አጋሮቹን ማጋለጡንና በመጨረሻው እርምጃ ልንወስድባቸው ችለናል ብለዋል። ግለሰቦቹ ባለፈው እሁድ ከዋና ከተማይቱ ሞቃዲሾ ደቡብ ምዕራብ 300 ኪሎ ሜትር ርቅ ከምትገኘው የባርዴሬ ከተማ በሩምታ ገዳዮች ጥይት ተደብድበው መገደላቸው ተዘግቧል። የሟቾቹ ቤተሰቦች ለአሜሪካ ድምፅ በሰጡት አስተያየት በመንግስት ወታደራዊ ኃይሎች ያለ ፍርድ የተገደሉ ብለዋል።

አድማጮች ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ ነው። ከዶጎን ጎሳ አባላት መሆናቸው የተጠረጠሩ አዳኞች ትላንት ማዕከላዊ ማሊ የሚገኝ አንድ የፉላኒ ጎሳ አባላት መኖሪያ ቀይ ባደረሱት ጥቃት ሰላሳ ሰባት ሰዎችን መግደላቸውን የመንግስት ባለስልጣናት አስታወቁ።

የኮሉንጎን መንደር ባህላዊ መሪ ሙሳ ዲያሎና የቤተሰባቸው አባላት በሙሉ በጥቃቱ ከተገደሉት ውስጥ መሆናቸውን ድንገቱን የተከታተሉ አንድ የአይን ማኝ በሰጡት አስተያየት ተናግረዋል። በርካታ ሰዎች ላይ የመቁሰል አደጋ መድረሱንና ቁጥራቸው የበዛ መኖሪያ ቤቶችም በእሳት መጋየታቸው ተዘግበዋል። የመንግስት ባለስልጣናት በመሬት ይገባኛልና በውሃ ምንጭ ባለቤትነት ውዝግብ ሳቢያ በሁለቱ ጎሳዎች መካከል ላለውና ረዥም ጊዜ ለዘለቀው ግጭት መቋጫ ለማበጀት

ተዋጊ ሚሊሻዎችን ትጥቅ ለማስፈታት ጥረት ይዘዋል። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት ባወጣው መግለጫ ከትላንት በስቲያ በተገባደደው የአውሮፓውያኑ 2018 በግጭቶቹ ሳቢያ የተገደሉት ሰዎች ቁጥር ከ500 በላይ መድረሱንም ይፋ አድርጓል።

ባለፈው ዓመት በዩናይትድ ስቴትስና በሀገራቸው መካከል ተጀምሮ የነበረው ይሁንታ ያዘለ ፍቃድ በአዲሱ 2019 ዓ ም ላይቀጥል እንደሚችል የሰሜን ኮሪያው መሪ ኪም ጆንግ ኡን ፍንጭ ሰጡ። ፕሬዚደንት ኡን በትናንትናው

ዕለት ባሰሙት የአዲስ ዓመት መግቢያ ንግግራቸው ከፕሬዚደንት ትራምፕ ጋር ንግግር ለማድረግ ፈቃደኛ እንደሚሆኑ፣ ነገር ግን በሀገራቸው ላይ የተጣለው ማዕቀብ በቅድሚያ መነሳት እንዳለበት አሳስበዋል። ዩናይትድ ስቴትስ ለዓለም የገባችውን ቃል መጠበቅ ከተሳናትና በሕዝባዊ ዲሞክራሲያዊ ሪፐብሊክ የኮሪያ ሪፐብሊክ ላይ የምታደርገውን ግፊትና ማዕቀብ እንዲቀጥል የምታደርግ ከሆነ የሀገራችንን ሉዓላዊነት ለማስከበርና ጥቅማችንን ለማስጠበቅ ሌሎች አዳዲስ አማራጮችን ለመፈተሽ እንገደዳለን ሲሉ

ኪም አስጠንቅቀዋል። የአዲሱ ዓመት ንግግራቸው በአመዛኙ ሊንኮታኮት በተቃረበው የሰሜን ኮሪያ ምጣኔ ሀብት ይዞታና አገሪቱ ከሌሎች አገሮች ጋር የምታደርገው መናገድ አሁን ባለው እጅግ ውሱንነት ከቀጠለ ፈጽሞ ሊሆን የማይችል ቢባልም የዜጎቻቸውን ሕይወት ለማሻሻል አለኝ ባሉት ፍላጎት ዙሪያ ያተኮረ ነበር ተብሏል።

የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዩናይት ስቴትስ ድንበር ጉዳይ ለመነጋገር በምክር ቤት የሁለቱን ፓርቲ ወኪሎች ወደ ዋይት ሀውስ ጋብዘዋል። በከፊል የተዘጋው የዩናይት ስቴትስ መንግስት መስሪያ ቤቶች በሚከፈቱበት ሁኔታ ላይም ከአንዳች ስምምነት ላይ ለመድረስ ዝግጁ መሆናቸውን ነው በትላንቱ ንግግራቸው ያስታወቁት። አድማጮች፣ ለሰአቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ።

ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትስ በ25 ሜትር ባንድ በ1240 ኪሎ ኸርትስ በ31 ሜትር ባንድ በ9485 ኪሎ ኸርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የረቡዕ ታህሳስ 24 2011 ዓመተ ምሕረት ምሽት ፕሮግራም ነው። ስለ ኢህአዴግ መኖርና አለመኖር

ብሔራዊ ድርጅቶቻችን በመካከላቸውም የዲሞክራሲያዊ ግንኙነት እየተዳከበ ነው። መልካም አስተዳደር ጎድለዋል። በስርዓት ባለው መንገድ ይሄ በፍጥነት በጥልቀት እንታደስ ነው። ሌላው በህገ መንግስቱ አካባቢ ብት ሰብዓዊ መብት ጉዳይ፣ ይህም ስርዓት ባለው መንገድ ተራግፈናል ወይ? ይሄ በፍጥነትና በጥልቀት እናስወግድ ተብሎ ፕሮግራም ተይዘ ነበር። ለዚህ ነው ተዳክመዋል ያልኩት። ነባሩ የህወሀትና የኢህአደግ አባል አቶ ስብሀት ነጋ ናቸው። የኢህአደግ

ቃል አቀባይ ደግሞ ምላሽ አላቸው። ከሰባት ስምንት ወራት በፊት በጥልቅ ታድሶው በጣም ፈጣን የሆነ የለውጥ ስርዓቶችን ዘርግተን ለውጦችን ማምጣት አለብን የሚል በጥልቅ ታድሶው በደንብ ተቀምጧል። ከዛ ተነስቶ የተዳከመውን ኢህአዴግ ወይም የነበረውን ችግር በለውጥ አመራሩ እንዲፈታ አቅጣጫ አስቀምጦ በመግባባት መድረኩ ተጠናቋል። አቶ ሳዳት ነሻ ይባላሉ።

በዲሞክራሲ በተግባር ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የቀድሞውን የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋን እጅ ለመያዝ ከትግራይ ክልል አስተዳደር ጋር እየተነጋገረ መሆኑን ፌዴራል ጠቅላይ አቃቤ ሕግ አስታወቀ።

ፖሊስ በከባድ የሰብአዊ መብቶች ጥሰቶች ጠርጥሮ የሚፈልጋቸው አቶ ጌታቸው አሰፋ የሚገኙት መቀሌ እንደሆነና የስር ማዘዣ ከወጣባቸውም መስነባበቱን አቃቤ ህግ አክሎ አመልክቷል። በሌላም በኩል ሰሞኑን የሚከበረውን የገናን በዓል ምክንያት በማድረግ ከአምስት መቶ በላይ ለሚሆኑ እስረኞች ይቅርታ መደረጉን ጠቅላይ አቃቤ ህግ አክሎ አስታውቋል። እስክንድር ፍሬው በአቃቤ ህጉ መግለጫ ላይ ተገኝቶ ነበር።

የኢትዮጵያ ፌዴራል መንግስትና የትግራይ ክልል መንግስት በጌታቸው አሰፋ ጉዳይ ማዶ ለማዶ ከትናንት ጀምሮ እየወጡ ያሉ መረጃዎች ያመለከቱት ይህንን ነው። የቀድሞው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር ጌታቸው አሰፋ በቁጥጥር ስር እንዲውሉ ከትግራይ ክልል መንግስት ጋር እየተካሄደ ያለው ንግግር እስካሁን አለመጠናቀቁን ነው ጠቅላይ አቃቤ ህግ ያስታወቀው። በከባድ የሰብአዊ መብት ጥሰት የተጠረጠሩ ከፍተኛ የደህንነት ባለስልጣናት

በቁጥጥር ስር ከዋሉ ከሳምንታት በኋላ እነሆ የአቶ ጌታቸው ጉዳይ ጎላ ብሎ መነገር ጀምሯል። የመስሪያ ቤታቸውን የአምስት ወራት ያፈጻጸም ሪፖርት ለማቅረብ ትናንት በፓርላማ የተገኙት ጠቅላይ አቃቤ ህግ ብርሃኑ ጸጋዬ ከአባላት ለተነሳ ጥያቄ ምላሽ ሲሰጡ ጉዳዩን ግልጽ አድርገዋል። በከባድ የሰብዓዊ መብት ጥሰት ተጠርጥረው የሚፈለጉትን አቶ ጌታቸው አሰፋን እስካሁን በቁጥጥር ስር መዋል አልመቻላቸውን ነው ጠቅላይ አቃቤ ህጉ ያመለከቱት።

በትግራይ ክልል መቀሌ እንደሚገኙ ግን ተናግረዋል። ዛሬ ለጋዜጠኞች መግለጫ የሰጡት የጠቅላይ አቃቤ ህግ ህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ዝናቡት ሁሉም

የኒህ ተጠርጣሪ ጉዳይ የሚገኝበትን ሁኔታ አብራርተዋል። የመረጃ ደህንነት ዋና ኃላፊ የነበሩት አቶ ገታቸው ያሰፋ በትግራይ ክልል መቀሌ እንደሚገኙ በግልጽ ጠቅላይ አቃቤ ሕጉም አንስቷል። ስለዚህ በወንጀል ተጠርጥሮ ጉዳያቸው በሕግ ፊት እንዲታይ የእስር ትዕዛዝ የወጣባቸው ግለሰብ እንደሆኑ ለማረጋገጥ ችለናል። ያገኘነው መረጃም እሱ ነው። በሌላ በኩል እነዚህ አካላት ለምንድን ነው መያዝ ያልተቻለው የሚል

ጠቅላይ አቃቤ ሕጉ በዝርዝር ያስቀመጧቸው ምክንያቶች አሉ። በእኛ ደረጃም ያየነው አንደኛው ምክንያት አንዱ የተፈጸመው ወንጀል ውስብስብ ከመሆኑ ጋር ተያይዞ እነዚህን ወንጀሎች ድርጊቶችን ለማጣራት የወሰዳቸው የራሱ ጊዜ አለው።

በሌላ በኩል ደግሞ የከፍተኛ መንግስት የስራ አመራር ኃላፊዎችም ከመሆናቸው ጋር ተያይዞ አሉታዊ ተጽዕኖ ማሳረፉ አይቀርም። ይህን መነሻ አድርገን እነዚህ አካላት የት እንዳሉ ለማረጋገጥ ሰፊ ጥረት ሲደረግ የነበረበት ሁኔታ ነው ያለው።

አቶ ጌታቸውንም ሆነ ሌሎች ተጠርጣሪዎችን ለህግ ለማቅረብ የሚደረገው ጥረት እንደሚቀጥልም አቶ ዝናቡ ተናግረዋል። ህዝብ ውስጥ መደበቅ አይቻልም። በየትኛም የሀገራችን ህዝቦች የህግ በላይነትን የትኞቹም ህዝቦቻችን የህግ በላይነትን ለማረጋገጥ የከፈሉት ምስዋትነት በተለይ በተለይ የትግራይ ክልል ህዝብ የከፈለው ምስዋትነት ቀላል አይደለም። ሰው የገበላይነትን ለማምጣት ይህን የኃይል ምስዋትነት የሚከፍል ህዝብ

በወንጀል የሚጠረጠሩ ግለሰቦቹን ደግሞ በጉያው ስር አስቀምጦ ይቆያል የሚል ደግሞ እኛ እምነት የለንም። በእርግጥም በቅርቡ እነዚህ አካላት በህግ ፊት ቆሞ የህግ ውሳኔ የሚያገኙበት ፍርድ ቤት ብቻ እና ፍርድ ቤት ብቻ የሚወስንበት እድል ይኖራል ብለን እየሰረናለንበት ሁኔታ ነው ያለ

እነዚህን አካላትን ለመያዝ ትላንትም ክቡር ጠቅላይ አቃቤ ህጉ እንደገለጹት የበርካታ የሰው ህይወት መጥፋት አያስፈልግም። ያን ሳናደርግ በጥንቃቄ በጋራ በመመካከር በክልል መስተዳድሮቹ ጋር በጋራ በመስራት ተጠርጣሪዎቹ ጉዳዮቻቸውን በህግ ብቻ የሚዳኙበት ስርዓት እንፈጥራለን ብለን እየሰራን ያለንበት ሁኔታ ነው ያለው። በአጠቃላይ በቀጣዩም ቢሆን ማንም በዚህ ሀገር ላይ የፖለቲካ ስልጣን ስላለ ብቻ

ወይንም ደግሞ ሀብታም ስለሆነ ብቻ ወይንም ደግሞ የሆነ የህዝብ ተገናለኝ በሚል ብቻ በህዝብ ውስጥ እየተወሸቀ የሚሄድበት አሰራርም ሂደትም ሁኔታ ይኖራል የሚል እምነት አለንም። የኢትዮጵያ መንግስት በአቶ ጌታቸው አሰፋ ላይ የስር ማዘዣ ማውጣቱን ተፈላጊም መሆናቸውን በግልጽ ሲያስታውቅ የመጀመሪያው ነው። ከሳምንታት በፊት በቁጥጥር ስር በዋሉት ምክትላቸው አቶ ያሬድ ዘሪሁን የፍርድ ሂደት ወቅት ስማቸው ቢጠቀስም

እንደዚህ እንዳሁኑ ይፋ መግለጫ ተሰጥቶበት አያውቅም። የፌዴራል ጠቅላይ አቃቤ ሕግ ቃል አቀባይ ግን

አቶ ጌታቸው እንደሚፈለጉ ከመጀመሪያውም ግልጽ ነበር ይላሉ። አንደኛ የወንጀል ድርጊት ውስጥ ተሳታፊ መሆናቸውን መጠርጠር ከተጀመረበት ጊዜ ና በጥናታችንም ካገኘ ነው ጀምሮ እንደሚፈለጉ በተደጋጋሚም ሲገለጽ ነበረበት ሁኔታ ነው አለ። እንደሚጠረጠርና ና በአንዳንድ የወንጀል ድርጊቶች ላይ እጃቸው እንዳለ በተደጋጋሚ ሲገለጽ ነበረበት ሁኔታ ነው አለ። ስለዚህ የስር ማዘዣው ከወጣ ቆይቷል። እኛ ጥናቱን ከጨረስን ጊዜ በኋላ ና በተለይ የሚጠየቁት አካላት በህግ እንዲጠየቁ ና በህግ አግባብ ጉዳያቸውን

እንዲከታተሉ ማድረግ ከጀመርንበት ጊዜ ጀምሮ እሳቸውም እዛ ውስጥ እንዳሉ ለማረጋገጥ ችላል። እንግዲህ ትናንትናም በህዝብ ተወካዮች ምክር ቤት ለጠቅላይ አቃቤ ብርሃኑ ጸጋ የተነሳ ጥያቄ ነው። ምንድን ነው ችግሩ? ከትግራይ ክልል እሳቸውን አንሰጥም የሚል ተቃውሞ አለ። ምንድን ነው ያለው? አንደኛ በዚህ ዘርፍ ላይ ያሉት አካላት ከፍተኛ መንግስት ማዕቀር ውስጥ ያሉ ናቸው። ስለዚህ ባላቸው የአመራር ደረጃም ቶሎ ብሎ ማግኘትም በራሱ ጊዜ ይወስዳል።

በሌላ በኩል ያሉበትን ሁኔታ ማወቅ ደግሞ ራሱን የቻለ ጥናት ይፈለግ ነበር። እነሱን ከጨረስ በኋላ ነው ወደ ማወቅ ደረጃ ድረስ ነው እና

ከክልሎቹም ጋር ክልል መስተዳድሮቹም ጋር እየተነጋገርን ያለንበት ሁኔታ ነው። አለ ትላንትም ጠቅላይ ዓቃቤ ህጉ እንደገለጹት ክልል መስተዳድሮቹም እንደዚህ የጋራ ትብብር በጋራ ትብብር ምክንያቱም አንድ ሀገር ነው ያለችን። ስለዚህ ማንም ሰው ወንጀል ሰርቶ ት መሆን አይችልም በእርግጠኝነት ህዝባችንም ይህን አይቀበልም። የህግ የበላይነትን ለማረጋገጥ ሰፊ ትግል ያደርግ የነበረው ህዝብ ነው። ስለዚህ

ከነዚያ መዋቅሮች ጋር የበለቀ ተነጋግረን ጉዳያቸውንም ጭምር ጉዳያቸውንም ጭምር በህግ ፊት ሆኖ እንዲከታተሉ የማድረግ ስራ ይሰራል። ዛሬ በጠቅላይ አቃቢ ህግ ጽህፈት ቤት የተሰጠው መግለጫ በልዩ ልዩ ጉዳዮች ላይ ያተኮረ ነው። ከአምስት መቶ በላይ የሚሆኑ የህግ ታራሚዎች በይቅርታ እንዲፈቱ የተወሰነውን ውሳኔ የተመለከተው እዚህ ላይ ይጠቀሳል። የጠቅላይ አቃቢ ህግ የይቅርታና ምህረት ቦርድ ጽህፈት ቤት ኃላፊ ዘለቀ ዳላሉ

ይቅርታው ምን አይነት ታራሚዎችን እንዳካተተ አስረድተዋል። በወቅቱ አንድ ሶስተኛ ሞልቷቸው ወይም ይቅርታ ለመጠየቅ የሚያስችለው መስፈርት አሟልተው ያቀረቡ አጠቃላይ 538 የሚያይሉ የፌዴራል ታራሚዎች በክልሎችም ታስሮ ያሉት ግን በፌዴራል ፍርድ ቤቶች ውሳኔ የተሰጠባቸው ጉዳያቸው የፌዴራል የሆኑ 538 ታራሚዎች የገናን ምክንያት በማድረግ የገናን በዓል ምክንያት በማድረግ

በይቅርታ እንዲፈቱ የተደረገበት ሁኔታ አለ። ከዚህ ይቅርታ ጋር ልዩ የሚያደርገው አንድ ነገር ምንድን ነው? ከ26 በላይ የሚሆኑ ከሁለትና ከዛ በላይ የሆኑ ከአንድና ከዛ በላይ የሆኑ ህጻናትን ይዞ ማረሚያ ቤት የሚገኙ ሴቶች የዚህ ይቅርታ ተጠቃሚ እንዲሆኑ ተደርጓል። በተለያዩ ወንጀሎች የተከሰሱ ነገር ግን ህጻናትን ይዞ ማረሚያ ቤት የሚገኙ የህጻናቶችን መብት ከማስጠበቅ አንጻር ቦርዱ በልዩ ሁኔታ አይተው ከ26 በላይ የሚሆኑ በማረሚያ ቤት ውስጥ የሚገኙ

ሴቶች ከህጻናት ጋር አብሮ የታሰሩ ሴቶች የዚህ ይቅርታ ተጠቃሚ እንዲሆኑ የተደረገበት ሁኔታ ነው ያለው። በሌላ በኩል ደግሞ እድሜያቸው የገፋ ለማረም ማነጹ ስራ አስቸጋሪ ሁኔታ ፈጥሯል በሚል ማረሚያ ቤቱ በልዩ ሁኔታ ያቀረባቸው እድሜያቸው የገፋ ከ60 ዓመት በላይ በላይ የሆኑ ሰዎችም የዚህ ይቅርታ ተጠቃሚ እንዲሆኑ የተደረገበት ሁኔታ አለ። በሌላ በኩል ደግሞ በህመም ምክንያት

በማረሚያ ቤት ቆይታ ጊዜ ለማረም ማነጹ ስራ አስቸጋሪ ሁኔታ ፈጥሯሉ ተብሎ የሚታሰቡ በቦርድ የተረጋገጠ የሕክምና ማስረጃ ያላቸው ሰዎችም በዚህ ይቅርታ እንዲካተቱ የተደረገበት ሁኔታ ነው ያለውን። የፊታችን ሰኞ የሚከበረውን የገና በዓል ምክንያት በማድረግ ይቅርታ የተደረገላቸው ታራሚዎች ከአርብ ጀምሮ እንደሚፈቱም ጠቅላይ አቃቤ ሕግ አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።

እስክንድርን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው። አድማጮች፣ እየሰማችሁት ወይም የተከታተላችሁት ያላችሁት የሰማችሁትም የዕለቱን አቢይ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ተፈጥሮን ስለምንረብሽ ሰላማችንን አጥተናል። የኢትዮጵያ የሰላም ሚኒስትር ሙፈሪያት ከሚል ናቸው ይህንን ያሉት

ሚኒስትሯ ይህንን የተናገሩት ሐዋሳ ላይ በተካሄደው የወጣቶች የሰላምና አገር ግንባታ ጉባኤ ላይ ነው። የወጣቱን ጥያቄ በማፈንና የተለያዩ አስተሳሰቦች በነጻነት እንዳይንሸራሸሩ በማገድ የትም አንደርስም ብለዋል። ለዚህም ካለፈው ጉዟችን አረጋግጠናልን ሲሉ የክልሉ ፕሬዚደንት አሳስበዋል። ዮናታን ዘብዴዎስ ተጨማሪ አለው ከሐዋሳ

በክልሉ ርዕሰ መስተዳድር ቢሮ የዲሞክራሲ ተቋማትና የምሁራን ዘርፍ ክትትልና የርዕሰ መስተዳድሩ አማካሪ ረዳት ፕሮፌሰር አንተነ መሉ እንዳሉት የአገር ግንባታ ስራ በአንድ ሀገር ውስጥ የተራዘመ ጊዜ ሊወስድ የሚችል የሁሉንም ዜጎች አስተዋጽኦ የሚሻ በተለይም የወጣቶችን ተሳትፈው በእጅጉ የሚፈልግ ሂደት ነው። ያለ ብሔራዊ ማንነት የአገር ግንባታ ሂደት ስኬታማ ማድረግ እንደማይቻልም ተናግሯል።

እሳቸው እንዳሉት በአንድ ሀገር ውስጥ የተለያዩና ወጥ የሆኑ ማንነቶች ሊኖሩ ይችላሉ። ኢትዮጵያ ደግሞ በታሪክ አጋጣሚ የተለያዩና በብዝሃነት የታጀበ ማንነት ያላት ሀገር ነች። በመሆኑም ኢትዮጵያን እንደ ሀገር ለመገንባት የጋራ ወይም ብሔራዊ ማንነትን ማጎልበት አለብን ብሏል። የሀገር ግንባታ ላይ በአብዛኛው ሊመጣ የሚችለው ጉዳይ መስተካከል አለበት ተብሎ ስራ እየተሰራ ያለው እንቅስቃሴ እየተደረገ ያለው የጋራ የሆነው ማንነታችን ላይ በጣም የኮሰመነ አነስተኛ የሆነ

ሁኔታ ነው ያለው። ስለዚህ ያንን ሊያሻሽል በሚችል መልኩ ወደ ብሔራዊ ማንነት በአካባቢ ማንነት የተገፋ የተሳበ ነገር ስለነበር ይህንን በማስተካከል የጋራ ማንነት በምንለው ሼርድ አይደንቲ በምንለው ላይ ቦታ ሰጥተን ልንሄድ ይገባል። ባለፉት ሁለት አስርት ዓመታት ፖለቲካዊ አካሄዳችን የጋራ ማንነትን ከማጠናከር ረገድ የራሱ የሆነ ውስንነቶች የነበሩበት መሆናቸውን ተናግረው የእርምት እርምጃ መውሰድ አለብን ብሏል።

በተጨማሪም በማህበራዊ በፖለቲካዊና ና ኢኮኖሚያዊ ጉዳዮች ላይ እኩል ተጠቃሚ አለመሆንና ለልማታዊ ጥያቄዎች ምላሽ አለመሰጠት ብሔራዊ ማንነታችን እንዲቀጭጭ አድርጓል ነው ያሉት። የሄድንበት የፖለቲካል አካሄድ አካባቢ ማንነት ጎልቶ የወጣበት ወደ ብሔራዊ ማንነት ብዙ የፖለቲካል እንቅስቃሴዎቻችን ወደዛ ያዘመሙ ናቸው። አሁንም ከዛ ወተናል ማለት አይደለም። አሁንም ያሉ እንቅስቃሴዎች ከዛ እንዳልወጣን የሚያሳዩ ናቸው። ወደዛ ደረጃም ወደ ጦዘ መልኩ እየሄዱ ያሉበት ሁኔታ ነው ያለው። ስለዚህ ይህንን በማስተካከል

የተሻለ የአገር ግንባታ ማካሄድ አለብን። ይህንን ማናሻሽለው ከሆነ ደግሞ የባሰ ችግር ውስጥ ነው የምንገባው። ሰላምና የአገር ግንባታ ሂደት ተነጣጥለው የማይታዩ የአንድ ገጽ ሁለት ፈርጅ ናቸው ብለዋል። ሰላምና አገር ግንባታ ተለያይቶ የሚሄዱ ጉዳዮች አይደሉም። የአገር ግንባታ ባለበት አንዱ ኤሌመንት አንዱ ጉዳይ የስቴት ህግን የማስከበር ጉዳይ ነው። ህግን የማስከበር ጉዳይ ላይ ደግሞ የሰላምና የጸጥታ ጉዳይ አለ

የሰላምና የጸጥታ ጉዳይ ወጣቱ ባለቤት ነው። በዛ ላይ መሳተፍ አለበት። ስለዚህ ሀገር ግንባታ ሰላም ሲኖር ነው። ሰላም ከሌለ የምንለው ኢንቴግሬሽን፣ የኢንፍራስትራክቸሮች ጉዳይ የሀገር ግንባታ ሊያፋጥኑ የሚችሉ ኢንስትሩመንቶች ወይም መሳሪያዎች ናቸው። እነዚህ መሳሪያዎች ውጤታማ ሊሆኑ አይችሉም። ሀገር ልትገነባ የምችለው ሰላም ሲኖር ነው። የተሻሉ ስራዎችን መስራት የምንችለው ነው። ስለዚህ ሁለቱ ሰላምና የሀገር ግንባታ ሊራራቁ የሚችሉ ጉዳዮች አሉ። አንዱ ያለ አንዱ አይቆም። የጉባኤው ተሳታፊ ወጣት ታሪኩ ለማ እንዳለው ወጣቶች በሀገር ግንባታ ሂደት ውስጥ ሁለንተናዊ ድርሻ አላቸው። አሁን መጥቷል እየተባለ ያለውም

ለውጥ የመጣው በወጣቶች ከፍተኛ ትግል መሆኑን ተናግሯል። ወጣቱ በአገር ግንባታና እድገት ውስጥ ዋልታ ነው ብዬ አምናለሁ የሚለው ወጣት ታሪኩ ለውጡ ሊቀጥልም ሆነ በጥኑ መስረት ላይ ሊቆም የሚችለው ወጣቶችን የሚያሳትፍ ከሆነ ነው ብሏል። ባለፉት ሃያ ሰባት ዓመታት መንግስት እነዚህን ጉዳዮች ባለመገንዘቡና ሁሉንም ጥያቄዎች እኔ መልሳቸዋለሁ ብሎ ማሰቡ ችግር ፈጥሯል ነው ያለው። ወጣት ታሪኩ ራሱን የቻለ የፖሊሲ ችግር ያለ ራሱን የቻለ ቀደም ሲል የተዘራው የኒዮሊበራሎች አጀንዳ አለ። በሀገሪቷ ውስጥ ከርሞ የነበሩ የልማት ጥያቄዎች አሉ። ሌላው ግን

ያልተመለሰው ብዬም ማስበው መንግስት እንደ መንግስት መመለስ የማይችለው ነገር ግን ህገ መንግስቱ ብቻ የሚመልሳቸው ጥያቄዎች አሉ። እነዛን ለህገ መንግስቱ ያለመተው ጉዳዮች አሉ። መንግስት ፖለቲካዊ ምላሽ የሚሰጣቸው አሉ። ኢኮኖሚያዊ ጥያቄዎች የሚሰጣቸው አሉ። ሌላው ደግሞ እራሱ ህገ መንግስቱ የሚመልሳቸው ጥያቄዎች አሉ። እነዚህን በየፈርጁ ያለማስቀመጥ ችግር አለ። እነዚህ ችግሮች የተከማቸ የህዝብ ብሶትና መጽ መጠራጠር ና እንደዚሁም ደግሞ አነስተብል የሆኑ ኮንዲሽኖች እንዲኖሩ ነው ያደረገውና መንግስት የወጣቶችን ጥያቄ ተቀብሎ እንደ ጥሩ አጋጣሚ በመጠቀም አሳታፊ ስራዎችን መስራት እንዳለበት ነው

ተናግሯል። አሁን ያለው በየአካባቢው የሚነሳው የወጣቶች ፍላጎቶች ወይም የወጣቶች ጥያቄዎች በጠቅላላ ሄደው መንጋ ፍትህ የምንለው ሞብ ጀስቲስ አክቲቪቲዎችን በየአካባቢው ላይ እንዲነሱ እንዲነሳሱ ያደርጋል ማለት ነው። ራሳቸው ፍትህ የማስከበር ራሳቸው መንግስት የማቋቋም

እራሳቸው ፈላጭ ቆራጭ የሚሆኑ ወጣቶች በየአካባቢ በቡርጃ መልክ እንዲነሱ ነው የሚያደርገው። ስለዚህ መንግስት በአፋጣኝ አሁን ያለውን የለውጥ ፍላጎት ወጣቶችን እነሱን የመፍትሄ አካል ባደረገ መልኩ የመፍታት ውዴታ ግዴታ አለበት። ከስልጤ ዞን የተሳተፈው ወጣት አብደልፈታ ላሌ የሀገር ግንባታ ሂደትን በማፋጠን ኢትዮጵያን የተሻለ ሀገር ለማድረግ ዜጎች የየራሳቸውን ኃላፊነት መወጣት አለባቸው ብሏል። እኔ ለሰላም መቅረብ አለብኝ

መቆም አለብኝ። ዘብ መቆም አለብኝ። ዘብ መቆም ማለት በንግግር ብቻ ሳይሆን በተግባር መገለጽ አለበት። እያንዳንዱ ሰው ለሰላም መቅረብ አለበት። ለሰላም ሲቀርብ ደግሞ

ሀገራዊ ለውጡን ማስቀጠል የሚቻልበት አሁን ያለንበት ነገር በዚህ ደረጃ የሚቀጥል ከሆነ ሌላ አደጋ ሀገሪቷ የሚከተላት ነገር ያው የምናያቸው ሌሎች ሀገሮች እናያቸው ነገሮች እንደሚከሰት ጥርጥር የለኝ። ማንኛውም ሰው ጥያቄውን በነጻነትና ሰላማዊ በሆነ መንገድ ማቅረብ የሚቻልበት ሁኔታ ስለተመቻቸ ከስሜታውነት በመውጣት በአመን ኪዮ ተደግፎ ማቅረብ አለባቸው ብሏል። ወጣት አብደልፈታ ዛሬ የምናፈርሰው ዛሬ የምናቃጥለው ንብረት ማንንም ለሚጎዳው የራሳችን ንብረት ነው እያቃጠልን ያለ ነው። ያንን ሀገራዊ አስተሳሰብ ሳኒዝ ዝም ብለን ክብሪት

የምንጭረው ነገ በኛው በራሳችን በጀት ነው ያ የሚከናወነው ይህንን መገንዘብ መቻል አለብን። ቢያንስ አንድ እናት ልጇ ሲሞት የእኔ እናት ስታለቅስ ጎረቤት የሚስቅ ከሆነ ይሄ በጣም የኢትዮጵያዊነት መገለጫ አይደለም። ከሌላው ሕዝብ የሚለየን ኢትዮጵያዊነት መተሳሰብና አንድነታችን ነው። በዛው ልክ ስናሰፋ ነው አንድ ዋጋ ከፈል የምንለው።

ያ በሌለበት ግን ሰላም ይመጣል ብሎ መጠበቅ ዘበት ነው። የክልሉ ሴቶች ህፃናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ አስተር ከፍታ በበኩላቸው ሰላም ማጣታችን ጎኖች እንድንተያይና እንድንቃቃር አድርገዋል ብለዋል። በመሆኑም

ይህ መድረክ ሰላማችን ለማስፈን ቃል ገብተን ወደ ተግባር የምንገባበት ነው ያሉት፣ መንግስት የወጣቶችን ስራ አጥነት ችግር ለመፍታት በከተማ ሆነ በገጠር ያለመታከት እንደሚሰራ ገልጸው ግን ወጣቶች ያሉባቸውን ጥያቄዎች በሰለጠነ መንገድ ብቻ እንዲያቀርቡ ጠይቋል። መንግስት ያለበትን ውስንነትን በመቅረፍና በማሻሻል የወጣቱ ጥያቄዎች ሰላማዊ በሆነ መንገድ በየደረጃው መልስ ሊሰጥ ይገባል። ወጣቱ ጥያቄውን ሰላማዊ

እና አግባብ ባሆነ መንገድ ማቅረብ ይጠበቅበታል። በሀገራችን በተለያዩ ወቅቶች የተለያዩ ችግሮች

መልካቸውን እየቀየሩ በመነሳታቸው በተለይም በማህበራዊ ሚዲያዎች ላይ ተአማንነት የሌላቸው ጉዳዮች በመንዛት በርካታ ክሳራዎች ደርሰውናል። የወጣቱም ተጋላጭነት ከፍተኛ በመሆኑ በማህበራዊ ሚዲያ የሚለቀቁ መረጃዎችን እውነተኛ መሆናቸውን መለየት ያስፈልጋል። በክልላዊ የሰላምና አገር ግንባታ ኮንፈረንስ ላይ

ከሁሉም የክልሉ አካባቢዎች የመጡ ወጣቶች የተሳተፉ ሲሆን የኢትዮጵያ የፍትህ ስርዓቶች ማዕከል የጥናትና ምርምር ዳይሬክተር አብደል ፈታህ አብደላ አነቃቅን ይግር አድርገዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሐዋሳም። ዮናታን ዘብድዮስን ከሐዋሳ ላጠናቀረው ዘገባ እናመሰግናለን። ተከታዩ ደግሞ ወደ ምስራቅ ኢትዮጵያ ይወስደናል። የምስራቅ ኢትዮጵያ አጎራባች ክልሎች

የአካባቢውን ሰላም ለመጠበቅ በጋራ ለመስራት ተስማምተዋል።

የኦሮሚያ፣ የሶማሌ፣ የሀረሪ ክልሎችና የድሬዳዋ አስተዳደር የፖለቲካና የጸጥታ አመራር አካላት ኃላፊዎች እንዲሁም የሀገሪቱ የመከላከያ ኃይል የምስራቅ እዝና የፌዴራል ፖሊስ ከፍተኛ አዛዦች የተሳተፉበት የአንድ ቀን የውይይት መድረክ ተካሂዷል። የሶማሌና የኦሮሚያ ክልል አመራሮች ተወካዮች በመድረኩ ላይ እርስ በርሳቸው ሲካሰሱም ተስተውለዋል፣ ይለናል የድሬዳዋ ዘጋቢያችን አዲስ ቸኮልነ ያጠናቀረው ነው።

የምስራቅ እዝ አዛዥ ጄኔራል ዘውዱ በላይ የድሬዳዋ አስተዳደር ከንቲባ አቶ ኢብራሂም ኡስማን እንዲሁም የምስራቅ አረርጌ ና የሶማሌ ክልል አመራሮች በጋራ በመሩት መድረክ ላይ የምስራቅ እዝ ዘመቻ መምሪያ ኃላፊ የሆኑት ኮሎኔል መንገሻ ፋንታው በአካባቢው አሉ ያሏቸውን ቁልፍ ችግሮች ዘርዝረዋል አጠቃላይ አሁን በቀጠና ያለው የጸጥታ ሁኔታ ምን ይመስላል ስንል የህግ የበላይነትን ለማረጋገጥ መንግስት ህዝብ መስተዳደርና ና የጸጥታ አካላት ተቀናጅተው ለመስራት ወቅታዊ የጋራ እቅድ አውጥተው የስራ ከተጀመረ ቆይቷል

ከውጤቱ አንጻር ሲለካ ግን በሚፈለገው ርቀት እየሄደ ባለመሆኑ ለዚህ ማሳያ በኦሮሚያ ክልል ምስራቅ ሐረርጌ በጭናክሰን በባብሌ በመዩ ሙልቄ ቁምቢ፣ ቆምቢ ጎሮጉቱ ሜታ ሚዳጋ ቶላ ወረዳዎች እንዲሁም በኢትዮጵያ ሶማሌ ክልል በፋፈም ዞን ቱሉ ጉሌት ደንደማት በኤረር ዞን ርቄ በሲቲ

ወረዳዎች በሰው በጎሳ ግጭት በገና ወይና በጃር ስሎ እንዲሁም በጓግኔ ወረዳ በአሁኛ ጎሳዎች ተደጋጋሚ የሚከሰቱ ግጭቶች አሁን መልኩ እየቀየረ ይገኛል። በምዕራብ አረጌ ሙሶ፣ ቦርደዴ፣ ጎባ ወረዳዎችና በኢትዮጵያ ሶማሌ ክልል በሲቲ ዞን ሐርዲን፣ ሙሉና ቢኪ ወረዳዎች በተመሳሳይ ግጭት የሚታይባቸው ቦታዎች ናቸው። በአፋር ክልል ዞን ሶስት ገዋሚ ወረዳ እንዲፎና ገዳ ማይቶ በኢሳና በአፋር ጎሳዎች መካከል እየተደረገ ያለው ግጭት የትራንስፖርት ፍሰቱ ላይ

አሁንታዊ ተጽዕኖ እያስከተለ ይገኛል። ባሮር ክልል በፋኖና በከረዎች መካከል በተደጋጋሚ በህገወጥ በተደራጀ የቡድኖች ግጭት እየተከሰተ የሚገኝ ሲሆን በሰላማዊ መዋሪ ህብረተሰብ ላይ ስጋት እያሳደረ ይገኛል። በድሬዳዋ መስተዳድር በመልካ ጀብዱ በጀልደስታ ክላስተር

በገርባ አኖ ቀበሌና በጃርሶ ወረዳ ኦዳ ሙዳና ለጋማ ቀበሌዎች መካከል መካከል በኦሮሚያና በሶማሌ ግሳዎች መካከል በሚፈጠሩ ግጭቶች በሰው ህይወትና ንብረት ላይ ጉዳት እያደረሰ ይገኛል። መነሻዎች የወሰን ይገባኛል፣ የግጦሽ መሬትና ውሃ ጥረት፣ ኮንትሮባንድና ድብቅ የፖለቲካ አጀንዳ ያላቸው አካላት የህግ የበላይነት እንዳይረጋገጥ የሚያሳድሩ ተጽዕኖ ነው ብለዋል። ኮረኔሉ አክለውም በእነኚህ ችግሮች የተነሳ በምስራቅ ኢትዮጵያ ልዩ ልዩ ችግሮች ማጋጠማቸውን ተናግረዋል።

ጸጥታውን ለማስከበር አስቀድሞ እንቅስቃሴ የነበረ ቢሆንም አፈጻጸሙ ደካማ በመሆኑ አሁንም ግጭቶችን ማስቀረት እንዳልተቻለ፣ በሐረማያና ድሬዳዋ ዩኒቨርሲቲዎች ሰላማዊ የመማር ማስተማር ሂደቱ ተስተጓጉሎ እንደነበረ፣ በሀረርና ድሬዳዋ በፋኖና ቄሮ በሚል መካከል በህገወጥ በተደራጁ ቡድኖች የመንጋ ግጭቶች መከሰታቸውን፣ ከካሳ ጋር በተያያዘ የሀረር ከተማ ነዋሪዎች የንጹህ የመጠጥ ውሃ እንዳያገኙ የቧንቧ መስመር የመስበር እንዲሁም ፖሊስ በቡድን በመከፈል ጸጥታ ከማስከበር ይልቅ የጸጥታ እንቅፋት መሆናቸው

በህገ ወጥ የሚንቀሳቀሱ ግለሰቦች ላይ ህጋዊ እርምጃ መወሰድ አለመቻሉ፣ ሃይማኖትን ሽፋን በማድረግ ለጸጥታ ስጋት ሊሆን የሚችሉ መልእክቶችን የማስተላለፍ ና የመሳሰሉ ችግሮች እየተስተዋሉ መሆኑን ኮረኔሉ ተናግረዋል። የኦሮሚያ ና ሶማሌ ክልል አመራሮች አንዱ በሌላው ላይ በርካታ ወቀሳዎችን ሲያቀርቡ ነበር። ሆኖም ውይይቱ ጸጥታን ከማስከበር ረገድ ሁሉም ጋር ክፍተት እንዳለ ከጋራ መግባባት ላይ የተደረሰበት ሆኗል። ውይይቱን ያጠቃለሉት ጄኔራል ዘውዱ በላይም መከላከያ፣ የድሬዳዋ ከንቲባ፣ የሀረሪ

ጸጥታ ኃላፊ የኦሮሚያ ሶማሊያ አጓራባች ዞን አመራሮች በጋራ የሚመሩት አቢይ ኮሚቴ እንዲሁም አጓራባች ወረዳዎች በጋራ የሚሰሩባቸው ንዑሳን ኮሚቴዎች እንዲዋቀሩ ከስምምነት ተደርሷል። በስምምነቱ መሰረት ዛሬና ነገ የጋራ ዕቅድ ተዘጋጅቶ በአፋጣኝ ወደ ስራ እንደሚገባ ነው ጀኔራል ዘውዶ የገለጹት። የጸጥታ ግብረ ኃይሉ ከሜሶ እስከ ከመልካ ጀብዱ ጸጥታውን በበላይነት መቆጣጠር ና በዚህ ክልል ውስጥ የታጠቁ ኃይሎች እንዳይንቀሳቀሱ ማድረግ

የኮንትሮባንድ ንግድ መከላከል፣ የየወረዳና ዞኖችን የጸጥታ አስከባሪዎች አፈጻጸም ማሻሻል፣ የንግድ ግንኙነቶችን ወደ ቀድሞ መመለስ ና ነጻ የሰዎች እንቅስቃሴ ማረጋገጥ፣ የተዘጉ መንገዶች ማስከፈት እንዲሁም ሕገወጥ የጦር መሳሪያ ዝውውርን መከላከል ላይ ያተኮረ ይሆናል ተብሏል። በተያያዘም ለበርካቶች ሞት መንስኤ የነበረው በኦሮሚያ ክልል የጃርሶ ና በሶማሌ ክልል የገሪ ጎሳዎች ግጭትን ሊያስቀር የሚችል ስምምነት በሁለቱ የጎሳ መሪዎች መካከል ተደርሷል።

በድሬዳዋ ከተማ በተዘጋጀው በዚህ መድረክ ላይ የተሳተፉ የሁለቱ ጎሳዎች መሪዎች በቀጣይ ግጭቱ ከተከሰተባቸው አካባቢዎች ወርደው እርቅ እንደሚፈጥሩና ግጭቱን ሲያባብሱ የነበሩትን ለጋ አሳልፈው እንደሚሰጡ ተናግረዋል። ለአሜሪካ ድምጽ ራዲዮ የተጠናቀረው ዘገባ አዲስ ቸኮል ድሬዳዋ። አዲስን አመሰግናለሁ። ለዘገባው ወደ ተከታዩ የመጽሄት

ዘገባ እናልፋለን። ኢትዮጵያ በተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ተለዋጭ አባል ሆና በቆየችባቸው ሁለት ዓመታት ዘላቂ ወዳጆችን በማፍራት ጉልህ ሥራዎች ተከናውነዋል ሲሉ በመንግሥታቱ ድርጅት የኢትዮጵያ ቋሚ መልእክተኛ ገልጸዋል። የሁለት ዓመቱ ቆይታ ፈተና የነበረበት ጭምር እንደነበር የጠቆሙት የኢትዮጵያው ተጠሪ የሀገራቸው ዲፕሎማሲያዊ አቋሞችም ከበሬታ አስገኝተውላታል ብለዋል። መለስካቸው አማህ ተጨማሪ አለው

በተባበሩት መንግስታት ድርጅት የኢትዮጵያ አቋሚ መልእክተኛ አምባሳደር ታዬ አስቀስላሴ ዛሬ ከቀትር በኋላ በውጭ ጉዳይ ሚኒስቴር በሰጡት ጋዜጣዊ መግለጫ አገሪቱ ባለፉት ሁለት ዓመታት በመንግስታቱ ድርጅት የጸጥታው ምክር ቤት ተለዋጭ አባልነቷ ባገኘቻቸው መልካም ውጤቶች ላይ አተኩረዋል። የተወሰኑ ተልእኮችን ለማሳካት በእቅድ እንደተገባና በመርህ ላይ በተመሠረተ ሥራ ለማከናወን ቁርጠኝነት እንደነበረ የተናገሩት አምባሳደር ታዬ

ሀገሪቱ በእነዚህ ሁለት ዓመታት ምን አተረፈች? ለሚለው ጥያቄ ምላሽ ለመስጠት ሰፋ ያለ ትንታኔ ሰጥተዋል። በአካባቢና በሀገራዊ ደረጃም መዝነውታል። በሀገር ደረጃ በተከናወኑ ዲፕሎማሲያዊ ተግባራት ኢትዮጵያ ዘላቂ ወዳጆችን አፍርታለች ብለዋል። አገራችን በምታራምዳቸው ቅድም በጠቀስባቸው መርሆች በመከተል በቆይታዋ ወቅት የወሰደቻቸው አቋሞች

ያንጸባረቀቻቸው ጉዳዮች በሙሉ ዘላቂ ወዳጆችንና ጋሮችን በማፍራት ደረጃ በተለይም በዲፕሎማሲያዊ መስክ ገጽታዋን በማሳደግ ደረጃ ጉልህ ስራዎች ተከናውነዋል ለማለት ይቻላል። በአምባሳደር ታዬ አገላለጽ ኢትዮጵያ በዚህ ዓለም አቀፍ መድረክ ተልእኮቿን የምታራምድባቸው መሪዎች ከነባራዊ ሁኔታዎች ጋር የተዋደዱና

የተገናዘቡ ናቸው ብለዋል። በመሆኑም ሀገሪቱ የወሰደቻቸው አቋሞችና ያንጸባረቀቻቸው አስተያየቶች ሚዛናዊ ነበሩ። ይህም ከዓለም አቀፉ ዲፕሎማሲያዊ ማኅበረሰብ ለሀገሪቱ ተገቢው ከበሬታ እንዳሰጣት እምነታቸውን ገልጸዋል። በዚህ ወቅት አገራት በተለይ በሚወስዷቸው አቋሞች እና በሚያንጸባርቋቸው ጉዳዮች ሁሉ የሚመዘኑባቸውን እርምጃዎች ይወስዳሉ። ስለሆነም እነዚህ ምዘናዎች

በዓለም አቀፍ ደረጃ ያሉትን አጠቃላይ እይታን የሚወስኑ በመሆናቸው ለምንወስዳቸው እርምጃዎች ሁሉ በየዘርፉ በጥንቃቄ የሚፈጸሙ በመሆናቸው እስካሁን ከሞላ ጎደል በሚዛን ስናየው ለዲፕሎማሲያችን ከበሬታ ያስገኙ ነበር ለማለት ይቻላል። ባለፈው ዓመት ኢትዮጵያና ኤርትራ ለዓመታት የቆየውን የሻከረ ግንኙነታቸውን ወደ ኋላ ትተው በወንድማማችነት መንፈስ ለመቀጠል ወስነው ተግባራዊ እርምጃዎችን መውሰዳቸውም

የሀገሪቱን ገጽታ እንደለወጠውና በጸጥታ ምክር ቤቱም ሞገስ ያስገኘላት ነው ሲሉ አምባሳደሩ ገልጸውታል። ይህ እርምጃ በመወሰዱ በአፍሪካ ቀንድ የነፈሰው የሰላም አየርና የፈጠረው ተስፋ ምናልባት እንዳንዳንዶቹ አባባል ዓለማችን በ2018 ከጎበኟት ጥቂት በጎ ነገሮች መካከል በግንባር ቀደምትነት የሚጠቀስ ክንውን ነበር ለማለት ይቻላል።

ይህ እርምጃ በጸጥታው ምክር ቤት የነበረንን ውጤታማነት ሀገራዊ ተቀባይነት ከፍ አድርጎታል ይህ የተወሰደው እርምጃ ከበፊትም ጀምሮ አለም እንዲረዳን የምንፈልገው እንደ አገር ብቻ ሳይሆን አላማ ግብ ያለው አገር መሆናችንን በመሆኑ ይህ ተጨባጭ የሆነ እውነታ ጋር የተመሰረተ እርምጃ ለኢትዮጵያ የአለም አቀፉ ህብረተሰብ ያለውን እይታ

እጅግ ከፍ አድርጎታል። የላቀም አድርጎታል። በተለይም ባለመረጋጋትና በግጭት አዙሪት ውስጥ የሚዋልለውን የአፍሪካ ቀንድ መሪዎች ሲወስኑ በግጭት አዙሪት ውስጥ ነው እየተባለ የሚፈረጅ አካባቢ ሁሉ ወደ ሰላም ጎዳና ሊሄድ የሚችል መሆኑን ያረጋገጠ እኩነት ነበር ለማለት ይቻላል።

አምባሳደር ታዬ አስቀስላሴ በሰላም ጥበቃ ዙሪያና በመሳሰሉ ተግባራት ኢትዮጵያ ያደረገችውን፣ አስተዋጽኦ የተገኙ ስኬቶች እንደሆኑም አስታውሰዋል። ይሁንና የሁለቱ ዓመታት የሀገሪቱ የጸጥታው ምክር ቤት ተለዋጭ አባልነት ቆይተዋ ፈተና ያልነበረበት ነው ማለት እንዳልነበረ አስገንዝበዋል። በተለይ በሀያላን መንግስታት ዓለም አቀፋዊ ጉዳዮችን በጋራ ሳይሆን በተናጠል ለመፍታት የሚወስዷቸው እርምጃዎች ለሌሎቹና ለብዙዎቹ አባል አገራት ፈተናዎች ናቸው ብለዋል።

ኢትዮጵያ ወደ ጸጥታው ምክር ቤት በተለዋጭ አባልነት ስትገባ ያለፈው ለሦስተኛ ጊዜ ሲሆን የተመረጠችውም ከ190 አባል አገሮች መካከል በ185 አገሮች ድምፅ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።

ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። መለስካቸውን ለዘገባው አመሰግናለሁ። በ22 በ25ና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚቀርብላችሁን ዝግጅታችንን ነው እየተከታተላችሁ ያላችሁት። ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል በ19ና በ25 ሜትር ባንድ አጭር ሞገድ ጋቢና በሚርዕስ የሚቀርበውን ዝግጅታችንንም አድምጡ።

ዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም ላይ እንገኛለን። በፌስቡክ እና ትዊተር ቪኦኤ አምሃሪክ ብላችሁ ተከታተሉን፣ ተነጋገሩ። ስርጭቶቻችንን ከኦዲዮ ናው በተጨማሪም በእጅ ስልካችሁ ቪኦኤ ዳት ሆን ዳት ኤምኦቢአይ ላይ

አገኛላችሁ የቪኦኤን አፕ በነጻጭ ናችሁ ዝግጅቶቻችን በቀላሉ ማግኘት ትችላላችሁ። ከምሽቱ ሶስት ሰዓት ከሰላሳ ሰባት ደቂቃ ሆኗል። አሁን አዲስ አበባ ላይ የምናስተናግዳችሁ ሰሎሞን አባተና አሉላ ከበደንን ፕሮዲውሰሯ ብርሃን ኃይሉ የሙዚቃ ግብዣ አላት። ወንዲማክ አባዳማ

እናመሰግናለን ወንዲ ማክ፣ እንደዚሁም ይህንን ድንቅ ሙዚቃ ለጋብዘችን ፕሮዲውሰሯ ብርሃን ኃይሉ፣ በተጨማሪም በስቱዲዮ መሳሪያዎች ላይ የሚገኘው ቴክኒሻኑ ጀስቲን ትዋይት እና የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየው ገበያው።

የዩናይት ስቴትሱ ፕሬዝዳንት ዶናልድ ትራምፕ በዩናይት ስቴትስ ድንበር ጉዳዮች ለመነጋገር በምክር ቤቱ የሚገኙ የሁለቱንም ፓርቲ እንደራሴዎች ወደ ዋይት ሀውስ ጋብዘዋል አስራ ሁለተኛ ቀኑን የያዘውና እስካሁንም አንዳችን መቋጫ ያገኘ የማይመስለው በከፊል ተዘግቶ በሚገኘው የዩናይት ስቴትስ መንግስት ጉዳይ ለመደራደርም ዝግጁ ፈቃደኛና ብቁ ነኝ ን ሲሉ በትላንትናው ጥሪያቸው ለዛሬው የሁለቱ ፓርቲዎች ድርድር ገልጠዋል

የቀድሞውን የብሔራዊ መረጃ ደህንነት አገልግሎት ዋና ዲሬክተር ጌታቸው አሰፋን እጅ ለመያዝ ከትግራይ ክልል አስተዳደር ጋር እየተነጋገረ መሆኑን ፌዴራል ጠቅላይ አቃቤ ሕግ አስታወቀ። ፖሊስ በከባድ የሰብአዊ መብቶች ጥሰቶች ጠርጥሮ የሚፈልጋቸው አቶ ጌታቸው አሰፋ የሚገኙት መቀሌ እንደሆነና የስር ማዘዣ ከወጣባቸውም መሰነባበቱን አቃቤ ሕግ አክሎ አመልክቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ

የቀድሞውን የአማራ ክልል ቃል አቀባይ ንጉሡ ጥላሁንን ጽፈት ቤታቸው የጽፈት ቤታቸው የፕሬስ ኃላፊ አድርገው ሾሙ።

የምስራቅ ኢትዮጵያ አጎራባጭ ክልሎች የአካባቢውን ሰላም ለመጠበቅ በጋራ ለመስራት ተስማምተዋል። የኦሮሚያ፣ የሶማሌ፣ የሐረሪ ክልሎችና የድሬዳዋ አስተዳደር የፖለቲካና የጸጥታ አመራር አካላት ኃላፊዎች እንዲሁም የአገሪቱ የመከላከያ ኃይል የምስራቅ እዝና የፌዴራል ፖሊስ ከፍተኛ አዛዦች የተሳተፉበት የአንድ ቀን የውይይት መድረክም ተካሂዷል። አድማጮች፣ ለርዕሰ ዜናዊ የተፈቀደው ወይም የተያዘው ሰዓት እዚ ላይ

አመሰግናለሁ። አሉ አሉላላ አርዕስተ ዜናው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ከዋሽንግተን ዲሲ የሚተላለፍላችሁን ዝግጅት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የስፖርትና የፖለቲካ ግጭት ሰላም ተከታዩ ዘገባይም ይዳስሰዋል። የአማራ ክልሉ

ፋሲል ከነማ የእግር ኳስ ቡድን በቅርቡ ወደ መቀሌ ሄዶ እዚያው ሜዳ ላይ የትግራያቸውን እንደሚገጥምና ስሁል ሽሬም ባህር ዳር ሄዶ እንደሚጫወት ተገልጧል። በሁለቱ ክልሎች የእግር ኳስ ቡድኖች ደጋፊዎች መካከል ሲስተዋሉ ለቆዩ ችግሮች መፍትሄ ማግኘቱን የኢትዮጵያ እግር ኳስ ፌዴሬሽን ካሳወቀ በኋላ ነው ፋሲል ከነማ ወደ መቀሌ እንደሚሄድ የተገለጸው። የክልሎቹን የስፖርት ቤተሰቦችና ደጋፊዎች እንዲሁም

ሌሎችንም የህብረተሰብ ክፍሎች ከክልሎቹ ስፖርት ኮሚሽኖች ጋር ሆነው ማነጋገሩን ብሔራዊ ፌዴሬሽን አስታውቋል። የሁለቱ ክልሎች ግጥሚያዎች በየደጋፊዎቻቸው ግጭቶች ሳቢያ ገለልተኛ በሚባሉ ሜዲያዎች ላይ ሲካሄዱ ነው የቆዩት። ሪፖርተራችን አስቴር ምስጋናው የአማራ ክልል የኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አሰማሀኝ አስረስ ትናንት ባህር ዳር ላይ የሰጡትን መግለጫ ተከታትላ ተከታዩን አጠናቅራለች።

በተደጋጋሚ በደጋፊዎች መካከል በተፈጠረ ጸብ በአማራና በትግራይ ክልል የእግር ኳስ ክለቦች መካከል የሚደረግን ጨዋታ ከህዳር ሁለት ሺህ አስር ጀምሮ በየሜዳቸው እንዲደረግ ተወስኖ መቆየቱ ይታወሳል ይላሉ የአማራ ክልል የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ኃላፊ አቶ አሰማሀኛ ስረስ ዛሬ በሰጡት ጋዜጣዊ መግለጫ። ይህ ውሳኔ ታዲያ የሁለቱም ቡድኖችም ሆነ ደጋፊዎች ያገኙት የነበረውን ገቢ ከማሳጣቱ ባለፈ የስፖርት ቤተሰቡንም እንዳይዝናና

አድርጎት ቆይቷል። ከዚያን ጊዜ ጀምሮ የኢትዮጵያ እግር ኳስ ፌዴሬሽን ከሁለቱ ክልሎች የስፖርት ኮሚሽኖች እና ከተለያዩ የህብረተሰብ ክፍሎች ጋር በመሆን ሰፊ የህዝብ ለህዝብ ውይይት ሲያደርግ ቆይቷል። አሁን ስምምነት ላይ በመድረሱ የፋሲል ከነማ ቡድን በቅርቡ ወደ መቀሌ በመሄድ ጨዋታ ያካሂዳል ብለዋል። በየተለያዩ ግጭቶች እየተከሰቱ ስላስቸገረ ይሄንን የውድድሩን የሚመራው የኢትዮጵያ እግር ኳስ ፌዴሬሽን ክለቦቹ ከአካባቢያቸው ወጠው

በገለልተኛ ሜዳ ጨዋታዎቹ የሆኑ እንዲያደርጉ ሲደረግ ነበር። ወደ ነበረበት ሁኔታ እንዴት መመለስ ይቻላል የሚል የአማራ ብሔራዊ ክልላዊ መንግስት የስፖርት ኮሚሽን እንደዚሁም የትግራይ ብሔራዊ ክልላዊ መንግስት የስፖርት ኮሚሽን የሚመለከታቸው አካላት፣ የክለብ አመራሮች፣ የክለብ ደጋፊዎች፣ ማህበረሰቡ ብዙ ውይይቶች ተደርገው መተማመን ላይ ተደርሷል። እነዚህ ቡድኖች

በየአካባቢያቸው በወጣላቸው መርሃ ግብር መሰረት ጨዋታቸውን ያደርጋሉ ማለት ነው። ይህንን ለማድረግም ሙሉ የሆነ ዝግጅት አድርገናል። የጸጥታ ችግር አይፈጠርም። የትግራይ ክልል ውስጥ ያሉ ክለቦች ወደ አማራ ክልል ሲመጡ ማህበረሰቡ እንደተለመደው በክብር ይቀበላቸዋል፣ ያስተናግዳቸዋል፣ ጸጥታውን ይጠብቃል። ጨዋታዎች ሁሉ በአጠቃላይ በሰላም ይጠናቀቃሉ ማለት ነው። የእኛ ክለቦችም ወደ ትግራይ ክልል ሲሄዱ

በተመሳሳይ ሁኔታ ጨዋታቸውን በአግባቡ በሰላም ጨርሰው ይመለሳሉ የሚል ተስፋ ነው ያለን። ይሄም በትግራይ ክልል በኩል ተረጋግጧል ማለት ነው። ስለዚህ ከሚ እንግዲህ የኛ ክለብ ሰሞኑን ወደ ትግራይ ወደ መቀሌ ይሄዳል ፋሲል ከነማ። እንደዚሁ ደግሞ ከዛ ቀጥሎ ሽሬ እንደ ሥላሴ እግር ኳስ ቡድን ወደ ትግራይ ወደ አማራ ክልል ይመጣል። ሲመጡ ዝግጅቶች አድርገናል

እንቀበላቸዋለን።

አቶ አሰማኝ እንደሚሉት ስፖርት ለሰላም፣ ለፍቅር፣ ለአብሮነትና ለወዳጅነት የሚደረግ ጨዋታ እንጂ የፖለቲካ ማራመጃ ባለመሆኑ በስፖርት ሜዳ ላይ ደጋፊዎች ምንም አይነት የፖለቲካ አጀንዳ ይዘው መግባት የለባቸውም ብለዋል። ብዙ ጊዜ በደጋፊዎች መካከል ጸብ የሚፈጠረው በዳኞች ውሳኔ መሆኑን ከደጋፊዎች ጋር በነበረው ውይይት እንደተገለጸ ጠቁመው አሁንም ቢሆን ዳኛ ፍጹም ሊሆን አይችልምና ጥፋተኛ የሆነ ዳኛ በወጣለት የስፖርት ሕግ ስለሚቀጣ ማንኛውንም ውሳኔ በጸጋ መቀበል

ይገባል ብለዋል። የዳኝነት ውሳኔ ፍጹም ሊሆን አይችልም። ዳኝነት እንደሚታወቀው ህጎች አሉት፣ አስራ ሰባት ህጎች። እነዛን ህጎች እኛ እንደ ተራ ግለሰብ ላናውቃቸው እንችላለን። ዳኛው ያውቃቸዋል። ጨዋታ በሚያጫውትበት ጊዜ እነዛን አስራ ሰባት ህጎች ይተገብራል። እንደገና ደግሞ ዳኛ ሰውም ስለሆነ ሊሳሳት ይችል ይሆናል። ወይም ደግሞ እኛ የማይመስልን አይነት ውሳኔ ወስኖ ሊሆን ይችላል ያንን

እሱ ሲወስን ወደ ግጭት ሳይሆን መግባት ያለብን። ዳኞች የሚጠየቁበት ህግና አሰራር አለው። ራሱ ስፖርቱ የስፖርት የእግር ኳስ ፌዴሬሽኑ ህግና አሰራር ዳኞች የሚጠየቁበት የዳኞች ሪፖርት የሚወጣበት፣ የሚታይበት፣ የሚገመግበት ቦታ አለው። ያንን ጨዋታ ለሚያስተባብረው ለዋናው አካል እንተውና

እኛ እርስ በእርሳችን ግን ኳሱን አይተን ተዝናንተን ነው መለያየት ያለብን። በተመሳሳይ ስሁል ሽሬ ከባህር ዳር ከነማ ጋር በባህር ዳር ከተማ በቅርቡ በሚያደርገው ጨዋታ የባህር ዳር ከተማ ነዋሪዎች የተለመደ እንግዳ ተቀባይነታቸውን አሳዩ ሲሉ ጥሪ አስተላልፈዋል። የባህር ዳር ህዝብ የባህርዳር ወጣት እንደተለመደው ስፖርት ነው የምንጫወተው ስፖርት ደግሞ ሁሉንም ሰላም የሚያደርግ የሚያስተቃቅፍ የሚያስተባብር እንጂ የሚያጣላ የሚያጋጭ የፖለቲካ መቀስቀሻ የሚሆን አይደለም።

ስፖርት ከፖለቲካ ነፃ መሆን አለበት። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች፣ አሁን ሳምንታዊው ቅንብር ዲሞክራሲ በተግባር

ኢህአደግን ማን እንደሚመራው ይኑር አይኑር አላውቅም የህወሓትና የኢህአደግ ነባር አባል አቶ ስብሃት ነጋ ናቸው ይህን ያሉት። በሌላ በኩል ደግሞ ኢህአደግ መኖር ብቻ ሳይሆን አገርንም እየመራ ያል እና ለውጥን ወደ ህዝብ አሻግሮ ከህዝብ ድጋፍ የተቸረው ግንባር ነው ሲሉ የኢህአደግ የሕዝብና የውጭ ግንኙነት ኃላፊ አቶ ሳዳት ነሻ ገልጸዋል። ተንታኞችና ተቃዋሚ ወይም ተፎካካሪ ፓርቲዎች

አገሪቷን የሚመራት ኃይል የለውጥ ኃይል ሲሉ ነው የሚሰሙት እንጂ የኢህአዴግ መንግሥት እያሉ አይደለም። አቶ ስብሃትን እና አቶ ሳዳትን ባልደረባችን በትረስልጣን አነጋግሯቸዋል። አቶ ሳዳት ይጀምራሉ። የለውጥ ኃይሉ ማን ነው የሚለውን ማየት ጥሩ ይመስለኛል። የለውጥ ኃይሉ ሌላ ኃይል አይደለም። ከሌላ ቦታ የመጣ ወይ አዲስ የተፈጠረ ሳይሆን በኢህአዴግ ውስጥ የቆየ ኢህአዴግን አቋም በሚገባ የሚያቅ

የሚመራ ነገር ግን ኢህአዴግ ከደረሰበት እና አገሪቷ ከምትፈልገው ለውጥ አንጻር በግልጽ ለውጡን ሊያስኬድ የሚችል ከኢህአዴግ አብራክ የተፈጠረ ኃይል ነው የለውጥ ኃይል የሚባለው። ስለዚህ የለውጥ ኃይሉና ኢህአዴግ አንድና ያው ናቸው። ኢህአዴግ ሊቀመንበር ክቡር ጠቅላይ ሚኒስትር ናቸው። የለውጥ ኃይል ማለት ክቡር ጠቅላይ ሚኒስትር ነው በዋናነት። አመሰግናለሁ። ባለፉት ሳምንት መቀሌ በነበርንበት ሰዓት የኢህአዴግ ህወሀት ነባር አባል የነበሩ

አቶ ስብሐት ነጋ በዚህ ጉዳይ ላይ ተጠይቀው የሰጡትን አስተያየት እስኪ ላስቀድምና የእርስዎን ሀሳብ ልቀበል። አቶ ሳዳት እንዲህ ብለው ነበረ። አቶ ስብሐት ኢህአደግ ተዳክመዋል። በ2008 ዓመት የታወጀ ነው። የደከምንባቸው አመለካከቶች ተነጥረው ተቀምጠዋል። ኢህአደግ ያስቀምጠው ነው የምናገረው። ያለው የስርዓታችን ጠንቅ ነው። በጣም እንጠንቀቅበት ያልናቸው ነገሮች ለምሳሌ የብሔር አክራሪነት፣ የሃይማኖት አክራሪነት

ሁለተኛ ሙስናና ብልሹ አሰራር የሚል ነበር። ሌላው ብሔራዊ ድርጅቶቻችን በመካከላቸውም የዲሞክራሲያዊ ግንኙነት እየተዳገበ ነው። መልካም አስተዳደር ጎድለዋል። ስርዓት ባለው መንገድ ይህ በፍጥነት በጥልቀት እንድታደስ ነው። ሌላው በሕገ መንግስቱ አካባቢ ብት ሰብአዊ መብት ጉዳይ ይህም ስርዓት ባለው መንገድ ተራግፍናል ወይ ይህ በፍጥነትና በጥልቀት እናስወግድ ተብሎ ፕሮግራም ተይዘ ነበር። ለዚህ ነው ተዳክመዋል ያልኩት። አቶ ሰናት ኢህአዴግ ደካማ ነው በአሁኑ ወቅት።

ከሰባት ስምንት ወራት በፊት በጥልቅ ታድሶ በጣም

ፈጣን የሆነ የለውጥ ስርዓቶችን ዘርግተን ለውጦችን ማምጣት አለብን የሚል በትልቅ ታድሶ በደንብ ተቀምጧል። ከዛ ተነስቶ የተዳከመውን ኢህአዴግ ወይም የነበረውን ችግር በለውጥ አመራሩ እንዲፈታ አቅጣጫ አስቀምጦ በመግባባት መድረኩ ተጠናቋል። ከዛ ወዲህ ምንም ጥርጣሬ የለውም። አቶ ሰባት እንዳሉት ኢህአዴግ በነበረው ማለትም ከለውጥ በፊት በነበረው ሂደት ተዳክሟል፣ አገርንም አዳክሟል፣ ለችግር ዳርጓል። ምንም ጥያቄ የለው ከዛ ወዲህ ግን

ችግሩ መነሻው የቱ ጋር ነው የሚለውን በደንብ አንጥሮ ከለየ በኋላ የማስተካከያ እርምጃዎች ወስዷል። ከማስተካከያ እርምጃዎች በኋላ ግን ኢህአዴግ ተዳክሟል የሚል ግምገማ የለም። ኢህአዴግ አሁን ባለው ሁኔታ የነበሩ ችግሮችን በደንብ በጥልቅ ታድሶ የተለዩ ችግሮችን ምናልባትም፣ ከዚያም በላይ ከሚጠበቀው በላይ ኤክስፔክት ከሚደረገው በላይ ጥሩ እንቅስቃሴ እያደረገ ነው የሚል ነው ያለው።

እኔ ከሌለሁበት ኢህአዴግ ይዳከማል በሚለው እሳቤ ካልሆነ በስተቀር ኢህአዴግ ተጠናክሮ እየሄደ ያለ ለውጥን እያመጣ በለውጥ ሀይል እየተመራ ያለ ድርጅት ነው። አቶ ሳዳት፣ ውስጠ ዴሞክራሲ፣ የውስጠ ፓርቲ ግንኙነት በአራቱ ፓርቲዎች መካከል ስላለው ማለት ነው። በተለይ በተለይ ኢህአዴግ ስራ አስፈጻሚው ዶክተር አብይ የሚመሩት ስብሰባ፣ አቶ ስብሀት ኢህአዴግ ለመሆኑ አለ ወይ ለሚለው እንደዚህ ብለዋል። አቶ ስብሀት አብዮታዊ ዲሞክራሲ ይለወጣል ተባለ።

ዲሞክራቲክ ደቨሎፕመንታል ስቴትስ ይለወጥ አልተባለም። ዲሞክራቲክ ደቨሎፕመንታል ስቴትስ ለኢትዮጵያ አስገራሚ ድል ያመጣ ነው፣ የተአምር ተአምር ነው ዓለም የተናገረለት ይህም ይለወጥ አላለ። ሰላም የሚፈጠረው በዲሞክራሲያዊነትና በልማት ብቻ ነው። አቶ ሳዳት እነዚህ ሁለት ነጥቦች አቤታዊ ዲሞክራሲ እና ልማታዊ መንግስት የኢህአዴግ መሰረቶች እንደሆኑ ይታወቃልና ምን ማለት ይችላሉ?

አሁን ባለው ሁኔታ ልማታዊ ዲሞክራሲ መስመርን የለቀቀ ኢህአዴግ የለም። በልማትም በዲሞክራሲም ያስፈልገናል በሚለው ከዚህ በፊት በተቀረጸው መልክ ነው እየሄደ ያለው። አብዮታዊ ዲሞክራሲ የሚለው ከዚህ በፊትም እንደ ርዕዮተ ዓለም የተያዘ አይደለም። ርዕዮተ ዓለሙ ልማታዊ ዲሞክራሲያዊ መንግስት መሰረት ነው። የተቋማትም ጉዳይ ቢሆን ከዚህም ይመነጭ ነው። ኢህአዴግ ስራ አስፈጻሚ ሁሉም ባለበት በሚገባ መክሮ

አስፈላጊነቱና ለሀገር ያለው ጠቀሜታ በሚገባ ከተለየ በኋላ ነው ውሳኔ ላይ የተደረሰ። ተግባራዊ የሆነውም ያ ውሳኔ ነው። ከኢህአዴግ ስራ አስፈጻሚ ውጪ ተግባራዊ የሆነ ውሳኔ የለም። ለምሳሌ ቴሌን ብንወስድ በከፊል ለግሉ ባለ ሀብት በተመረጠ መልክ ለግሉ ባለ ሀብት የሚተላለፍበት ሁኔታ መመቻቸት አለበት። ዲቴል ጥናቱ ቀርቦ ማለት አዋጭነቱ ቀርቦ አስፈላጊነቱ ቀርቦ መተማመን ከተደረሰ በኋላ አየር መንገድ

በዚህ መልክ ነው የታሰ ሌሎች ተቋማትን በዚህ መልክ ነው የታዩት። ሌሎች በተደጋጋሚ በሚዲያ ሲገለጹ የነበሩ ማብራሪያም ሲሰጥባቸው የነበሩ ማለት ነው። አቶ ሳረት ግልጽ ለመሆን አቤታዊ ዴሞክራሲ ግን የጋራ መግባባት የነበረበት አይደለም ነው ያሉኝ።

አብዮታዊ ዲሞክራሲ በፊትም ነበረው አልነበረም የሚለውን በደንብ ማየቱ ጥሩ ነው የሚመስለው። እሱ ቀጣይ በሚገባ መፈተሽ ያለበት ነው። አሁን ስለ አብዮታዊ ዲሞክራሲ ሳይሆን ስለ ልማታዊ ዲሞክራሲ መስመር ልማታዊ ዲሞክራሲ መስመር እንደ መስመር ስናወራ ስለ ልማታዊ ዲሞክራሲ መስመር ነው የምናወራ። ገባኝ። አብዮታዊ ዲሞክራሲ ግን የኢህአዴግ የራሱ ምልክት ሆኖ የቆየበት ጊዜ ስለነበረ አሁን ያለው የለውጥ ሀይል ግን አብዮታዊ ዲሞክራሲን ልክ እንደ ልማታዊ ዲሞክራሲ አክብሮ ወይም ተቀብሎ የሚተገብረው

ፖሊሲው አይደለም ወደሚለው

አዝማሚያ እየሄድን ነው ማለት ነው። እዛ ድምዳሜ ላይ አልደረስንም። ልማታዊ ዲሞክራሲ መስመሩ በሚገባ ለአብዮታዊ ዲሞክራሲ መስመር የማስፈጸሚያ ነው። እዚህ ላይ ሰፊ ውይይቶችና በቀጣይ የሚታዩ ሂደቶች ሊኖሩ ይችላሉ። እሺ፣ አመሰግናለሁ። ወደ አቶ ስብሀት ልመልሶት። ኢህአዴግን በተመለከተ መቋጫው እንደዚህ የሚል ግምገማ ላይ ደርሰዋል። ጠየቅኳቸው። ለመሆኑ ኢህአዴግ የሚባል አሁን ያለበት ሁኔታ ምን ይመስላል ብያቸው፣ አቶ ስብሀት እንዲህ አሉኝ። ማን እንደሚመራ ያለ ኢህአዴግ አመራር

መኖሩም አለመኖሩም የለም አልልም፣ አለም አልልም፣ ለማለት አልችልም። በጥያቄ ብቻ ነው የማሰው የኢህአዴግ አመራር አለ ወይ ማለት በምንድን ነው ምልካው፣ አለ ወይ ሲየለም? እነዚህ ባልኩ አራቱ ኢህአዴግ ጠላቶች ብሎ ያስቀመጣቸው እነዚህ አጽድተ ነው ኢህአዴግ የተዋጣለትም ሆነው የሚለው ኢህአዴግም ነበር በህይወቱ ሞተዋል ማለት አይደለም ግን ጎልብቶ ጸድቶ ቀጣይነት ያለው መቋረጥና ኢኩቴብል የሆነ ልማት ያመጣ እነዚህን ማስወገድ አለበታለን።

ተወግደዋለ፣ ያልተወገዱም ህገ መንግስቱ እየሰራ ነው እየሰራ ይ መለኪያ እኮ አለ። ኢህአዴግ አለው ወይስ የለም የሚለው ኳንቲቴቲቭ የሆነ መለኪያ አለ። እና ህዝቡ በዚህ ህዝብ ዳኝነት ከመስጠቱ በፊት ኢህአዴግ አለ፣ አመራሩስ አለ የሚል ነው ጥያቄው። አቶ ሳዳት ይቀጥሉ። መልካም። በእኛ ግምት ኢህአዴግ አለ። መኖር ብቻ ሳይሆን አገርን እየመራ ያለ ድርጅት ወይም ግንባር ነው። ማን ይመራዋል የሚለው ይታወቃል። የሚመራው የኢህአዴግ ምክር ቤት

አመራር የኢህአዴግ ምክር ቤት አባል አንድ ላይ ተሰብስቦ ሊመራው የሚችለውን የለውጥ ሀይል የኢህአዴግ ሊቀመንበር ኢህአዴግ ምክትል ሊቀመንበር በየደረጃው ያለ የኢህአዴግ አመራርና በስራ አስፈጻሚ በምክር ቤትም ከዛም በታች በተዋረድ ያለው መዋቅር ዘርግቶ አጽድቆ ነው እየተመራ ያለው። ኢህአዴግ የመከነ ድርጅት አይደለም፣ ወይም የጠፋ ድርጅት አይደለም። ኢህአዴግ በራሱ ለውጥ እያመጣ ያለ ለውጥን ወደ ህዝብ አሻግሮ ከህዝብ ድጋፍ የተቸረው

ከህዝብ ስንታ ያገኘ አመራር ያለው እና በዛ እየተመራ ያለ ድርጅት ነው። ጎልብቶም እየወጣ ያለ ድርጅት ነው። ዋናው ችግር የአመለካከት ችግር ይመስለኛል። ሁለተኛው እኔ ካልመራሁት

ካልወሰንኩለት ኢህአዴግ የሚባል ነገር ከእኔ ውጭ ሊኖር አይችልም ከሚል አስተሳሰብ የሚመጣ ነው። በተለይ ከውጭ ሀገር የገቡ ተቃዋሚዎች ጽንፈኞችና አሸባሪዎች ብሎ ምክር ቤቱ የፈረጃቸው በኋላ ሳኔው ሲያነሳ አዋጁ ሲቀለበስ የተካሄደበት መንገድ አቶ ስብሀት ጥርጣሬም እንዳለባቸው ተናገሩን። ማን ነው ምህረት የሰጣቸው የሚለው አቶ ስብሀት እንዲህ አሉ። እኔ የሰማሁት መጀመሪያ ኤግዚኪቲቭ ወሰነ። ከወሰነ በኋላ ነው ወደ ፓርላማ የቀረው ነው የሰማሁት

የሰማሁት ስህተት ከሆነ ተሳስቻለሁ እና ይሄ መሆን የለበትም ነው እኮ። ተቃዋሚ ፓርቲዎችም ህገ መንግስታቸው መሰረት አድርገው ለመስራት እስከሆነ ድረስ የሚቆጡት ህገ መንግስታችን መቅጣስ የለበት የሚል ስሜት ማሳደር አለባቸው። መታረም አለበት። ህገ መንግስት አይጣስ። ይቀጥሉ አቶ ሰራት። መልካም በኢህአዴግ የጥልቅ ተሃድሶ ግምገማ አንደኛው የታየው ሰፊ የጸረ ዲሞክራሲ ስራዎች ወይም ተግባራት እንደነበሩ በደንብ ተገምግሟል። ይሄ ደግሞ ልንገነባው ያሰብነውና

ሲጀምር ኢህአዴግ የተቋቋመበትን የዲሞክራሲ ባህሪ እየሻሩ ለችግር የዳረጉ እንደሆኑ በሚገባ ታይቷል። ስለዚህ በዚህ መልክ ከሄድ የነበረው እንቅስቃሴ መቆም መቻል አለበት። በዚህም ዙሪያ ለውጥ ማምጣት አለብን። ስለሆነም የህግ ማዕቀፉን ጠብቆ የህግ ማዕቀፉን ጠብቆ ከዚህ በፊት ሲደረጉ የነበሩ ዝንባሌዎች መታረም መቻል አለበት።

ህገ መንግስቱን ጠብቆ መታረም መቻል አለባቸው በሚል መልክ በሚገባ ተገልጿል። ከዚህ በመነሳት በኢህአዴግ በራሱ አንድ ይሄ አቋም ነበረ። ሁለተኛ ይሄ ህገ መንግስቱን ጠብቆ የምህረት አዋጅ ተዘጋጅቶ ምህረት ተደርጓል። ምህረቱ ህገ መንግስታዊ መሰረቱን እየጣሰ አይደለም። አቶ ሳላት ነው አቶ ስብሀት እያሉ ያሉት ሚኒስትሮች ምክር ቤት ነው ለተወካዮች ምክር ቤት ረቂቅ አዋጁ

ያስተላለፈለት ስለዚህ፣ ህግ አውጭው ግን ምክር ቤቱ እንጂ ሚኒስትሮች ምክር ቤት አይደለም እና ህገ መንግስቱ ተጥሷል የሚሉት በዛ ዙሪያ ነው ለማለት ፈልጌ ነው። በእኛ በኩል በዛ የተጣሰ የለም። ሚኒስትሮች ምክር ቤት ቀድሞ ሊዋይ ይችላል፣ ግን አቅጣጫ አልሰጠ። ይህ ተወካዮች ምክር ቤት ተጠሪነቱ ለማን እንደሆነ ይታወቃል። አምኖበት መክሮ ተከራክሮ ነው ያጸደቀው።

ስለዚህ ውይይቶች አቅጣጫ የፈጻሚው አካል ወይም የሚኒስትሮች ምክር ቤት ለህዝብ ተወካዮች ምክር ቤት አቅጣጫ ሰጥቷል፣ ስለሆነም ህገ መንግስት ተጥሷል የሚል ግምገማ የለንም። አድማጮች፣ የውይይት የዝግጅት አላበቃም፣ በሌላ ጊዜ እንመለስበታለን። ብትረ ስልጣንን ለቅንብሩ አመሰግናለሁ። የማጠቃለያ ዜና አሉ ላይ ይዟል

የምስራቅ ኢትዮጵያ አጎራባሽ ክልሎች የአካባቢውን ሰላም ለመጠበቅ በጋራ ለመስራት ተስማምተዋል የኦሮሚያ የሶማሌ የሀረሪ ክልሎችና የድሬዳዋ አስተዳደር የፖለቲካና የጸጥታ አመራር አካላት ኃላፊዎች እንዲሁም የሀገሪቱ መከላከያ ኃይል የምስራቅ እዝና የፌዴራል ፖሊስ ከፍተኛ አዛዦች በተሳተፉበት የአንድ ቀን የውይይት መድረክ ተካሂዷል የቀድሞውን ብሔራዊና

ብሔራዊ መረጃና ደህንነት አገልግሎት ዋና ዲሬክተር ጌታቸው አሰፋን እጅ ለመያዝ ከትግራይ ክልል አስተዳደር ጋር እየተነጋገረ መሆኑን የፌዴራል ጠቅላይ አቃቤ ሕግ አስታወቀ። ፖሊስ በከባድ የሰብአዊ መብቶች ጥሰቶች ጠርጥሮ የሚፈልጋቸው አቶ ጌታቸው አሰፋ የሚገኙት መቀሌ እንደሆነና የስር ማዘዣ ከወጣባቸውም መሰነባበቱን አቃቤ ሕግ አክሎ አመልክቶ አለ።

የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ በዩናይት ስቴትስ ድንበር ጉዳዮች ለመነጋገር በምክር ቤት የሚገኙ የሁለቱንም ፓርቲዎች እንደራሴዎች ወደ ዋይት ሀውስ ጋብዘዋል። አድማጮች ማጠቃለያ አዋሪዎቹ እነኙ ነበሩ። የተከበራችሁ አድማጮች የምሽቱ ዝግጅቶቻችን ተጠናቀቁ። አሁን የትግርኛ ስርጭት ይቀጥላል። በነገው ምሽት እንመለሳለን። በእኛ በኩል ሰላም

रेना डरो <laughs>